ወይዘሮ ሀረጓ በብዙ ሺህ የሚቆጠሩ ተማሪዎች ዘንድሮ የአስራ ሁለተኛ ክፍል ፈተና ወስደው ነበረ። ማለፍ መውደቃቸውንም ከትናንትና ጀምሮ ይመስለኛል በተሰጠው አድራሻ ማየት ይችላሉ። እስቲ ስለ ነጥብ አሰጣጡ ይግለጹልኝ። ወደ ዩኒቨርሲቲ የሚያስገባው ውጤት ስንት ነው? ከፍተኛ ውጤት የሚባለውስ? ወደ ዩኒቨርሲቲ የሚያስገባው ውጤት አሁን በቅርቡ ይፋ ይደረጋል። ዩኒቨርሲቲዎቻችን የሚቀበሉትን የተማሪ አቅም በማየት ከዚህ ቀን ጀምሮ ተብሎ ሊቆረጥ ይችላል፣ የመግቢያ ነጥቡ በተመለከተ ድሮ ግን፣ በመላው አገራችን ሶስት መቶ ሀያ ሁለት ሺ ሰባት መቶ አስራ ሰባት ተማሪዎች ያክል ምዝገባ ተመዝግበው ነው የነበረው። ከእነዚህ ውስጥ ወደ ሶስት መቶ አስራ ዘጠኝ ሺ ሁለት መቶ ስልሳ አራት የሚሆኑት ደግሞ ፈተናውን የወሰዱ ናቸው። ወደ ሀምሳ ዘጠኝ የሚደርሱ ተማሪዎቻችን ከስድስት መቶ በላይ ውጤት ያመጡ ናቸው ወደ አርባ ስምንት ነጥብ ሀምሳ ዘጠኝ በመቶ የሚሆኑት ደግሞ ከሶስት መቶ ሀምሳ በላይ ውጤት አምጥተዋል እነዚህ ሀምሳ ዘጠኝ ተማሪዎች ከስድስት መቶ ነጥብ በላይ አመጡ የተባለው ከፍተኛው ውጤት ነው ማለት ነው ስድስት መቶ ስድስት መቶ አርባ አምስት ትልቁ ነጥብ ነው ወደ ሀምሳ ዘጠኝ ተማሪዎች ቅድም ከላይ ያብራራሁት ሀምሳ ዘጠኝ ተማሪዎች ካለው ከሶስት መቶ አስራ ዘጠኝ ሺ ሁለት መቶ ስልሳ አራት ተማሪዎቹ ውስጥ ሀምሳ ዘጠኙ ተማሪዎች ውጤታቸው ከስድስት መቶ በላይ ነው ለማለት ነው ከስድስት መቶ በላይ ነው ማለት ስድስት መቶ አርባ አምስት ከፍተኛ የተመዘገበ ውጤት አለ ይሄ ስድስት መቶ አርባ አምስት ያስመዘገበ ወጣት ሀምሳ ዘጠኝ ተማሪዎች ውስጥ አለ ማለት ነው ስሌቱ እንደዛ ነው። ቀደም ሲል የጠቀሷቸው ነበሩ ለፈተና የተመዘገቡና ፈተናውን የወሰዱት የዛ ልዩነት ሶስት ሺህ አራት መቶ ሀምሳ አራት ተማሪዎች ይሆናሉ። ፈተናውን ያልወሰዱት እነዚህ ተማሪዎች ለምንድን ነው ፈተናውን ያልወሰዱት? እንግዲህ ፈተናውን ያልወሰዱበት ምክንያት የተለያየ ምክንያት ሊኖራቸው ይችላል። አንደኛ ተማሪዎቹ በራሳቸው ጉዳይ ተመዝግበው እንግዲህ ለ ፈተናው ብቁ ላልሆን ይችላለሁ ብለው ካሰቡ ተማሪው ፈተናው ላይ ላይቀመጥ ይችላል። ምናልባት የተለያዩ የፐርሰናል የሆኑ ችግሮችን ያጋጠሟቸው ተማሪዎች ሊኖሩ ይችላሉ። በዚያ እና በተለያዩ ምክንያቶች የተመዘገበው ተማሪ ሙሉ በሙሉ ወደ ፈተና ላይገባ የሚችልበት አጋጣሚው ይኖራል ማለት ነው እና ምናልባት እንግዲህ የግል ችግሮችን ያጋጠሟቸው ተማሪዎች ይኖራሉ። እንደገለጽኩት ተፈጥሯዊ የሆነም ችግር ያጋጠመው ተማሪ ካለ ፈተና ላይ መቀመጥ አይችልም ማለት ነው እና በዚህ እና በመሳሰሉት ችግሮች ያው ፈተና ላይ ላይቀመጥ ይችላሉ ማለት ነው። እንደሚታወሰው በሁለት ሺ አስራ አንድ አመተ ምህረት ኢትዮጵያ ውስጥ ግጭትና አለመረጋጋቶች ነበሩ። ስለዚህ በዚህ ምክንያት ከፈተና የተገለለ ወይም ሳይቀርብ የቀረ ተማሪ የለም ማለት ነው። አንዱ ኮዝም ሊሆን ይችላል። ምናልባት ተማሪ ያው እንደ ቅድም እንደገለጹ በተወሰኑ ቦታዎች ላይ የነበረው የሀገሪቱ ነባራዊ ሁኔታ ነበረ። በዛ አማካኝነትም ወደ ፈተናው እኔ ብዙ ድንት ያደረኳቸው ፖርሽኖች ሊኖሩ ይችላሉ። በደንብ ራሴን አላበቃ አሁን ብሎ የሚያስብ ተማሪ ካለ በዛ ችግር አማካኝነት ወደ ፈተናው ጣቢያው ገብቶ ላይፈተን ይችል ይሆናል የሚል እምነት ነው ያለን። አመሰግናለሁ። ወይዘሮ ሀረጉ አለሰጡን ማብራሪያ እኔም አመሰግናለሁ።